ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።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 ሰላም፣ ሰላም ጤና ይስጥልኝ የተከበራቸው አድማጮቻችን። ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃን ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራሜን ጀምር ያለው hello hello yeah, yeah, yeah, yeah. hello my friend hello hello Who hello hello can you go to a place where it's quiet my friend yeah yeah okay let me try let me try no no no i'm okay i'm okay young man this is okay. dj fatu Salamish. <laughs> i got all right dj fatu well i said

የተቀበላቸው አድማጮቻችን ጋቢና ጊወይ ነው የምታደምጡት። ማስተናግዳችሁ ዲጄ ፋቱ ነኝ። ዛሬ አዲስ የሬጌ ሙዚቀኛ ይዤላችሁ መጥቻለሁ። በጣም የሚጠበቅ የሬጌ ሙዚቀኛ ነው። ራሱን ያስተዋውቃል። ያማን እ ዮዋና አባላለው ኤኬ ዮዮ ሬጌ አርቲስት ፎም አዲስ አበባ ኢትዮጵያ። እንግዲህ አሁን በቅርቡ የለቀቀውን ሲንግል ሰምቼን የደወልኩልን ከዚህ በፊትም ያው መድረክ ላይ እንደምትጫወት ሬጌ ሙዚቃዎችን አለው አልፎ አልፎ። እስቲ ንገረኝ ስለ አዲሱ ሙዚቃ አዲሱ ሙዚቃ ይዝነብ ይላል እሱ። እስካ ሚዚክ እስካ ነው፣ ረጌ የሆነ ፈጠን ያደረገ እስካ ይባላል እሱ እስካ ነው። ሰው ይዝነብ ይዝነብ ነው የሚለው እሱ ና ያው ሀሳቡም ልክ ዝናብ ዘንቦ ምናምን ይዝነብ፣ የሚያጠራ የአንቺ የሚቀርታ ደግሞ ይዝነብ ና የኔንም ቆሻሻ ያጥራ ነው የሚለው ካራክተሩ ላይ ምን አርጎ ነው ሰውየው? ምን አርጎ ነው እንደዚህ በቃ የይቅርታ ዝናብ ያስፈልገው? ምን የአርቲስት ነገር ዝናብ እኮ ያስፈልገው፣ ይቅርታ አላአለ ደረጃ አለ፣ ግን ያስፈልገው የዝናብ ይቅርታ ነው እና ምን አርጎ ነው ሰውየው ወይም ምን አርገ ነው? አዎ ገብቶሃል። እንዴት መሰለህ ጥፋት አለ ብዙ ጊዜ ያው እንትን እና ወዳለፈው እንመለስ አይደለም፣ ሀሳቤ ምናምን ይላቸል ገብቶሃል። አብሮ በነበሩበት ሰዓት ያጠፋው ጥፋት አለ። ይቅር እንድትለው ብቻ ነው የሚፈልገው፣ መመለስ አይፈልግም። ገብቷል። ሰው ያጠፋል፣ ብዙ ጥፋት ያው እንዲህ ነው እንደ ባልልም። ገብቷል። ስለዚህ ይህ ግን ከፍ ይህ ግን ከፍተኛ ዝናብ የሚያስፈልግ በቃ ኃይለኛ መታጠብ የሚያስፈልገው እንትን ነው። እንለፎቅ ዝናብ ዘንቦ ምድር ጣርኮ ፈክቶ እንደሚበራ ይዝነቢ ክታሽ በእኔ ቆሻሻዬን አይን ያድራ But a snappy snappy the part by the Whistling, I did little too. My injun, He's never, never, never, never, touch. never, Sabe, when snap, this <laughs> in But I me by the fire oh, i a little to oh, yeah. my little ginger tea the fire the ah go ስለ ይቅርታ ያለ አስተሳሰብ ምን አይነት ነው? ስለ ይቅርታ አስተሳሰብ ምን ታስባል? እኔ በነገር ላይ አንድ የሆነ ሰም ኤክስቴንት ድረስ ይቅር ማላቸው ነገሮች አሉ ኔ ፐርሰናሊ እውነቱን ለፈላገር ያን ይቅርታ ፍጹም ነገር ነው መባል አለበት። እዛም ብያላ ምንለ ይቅር ማላቸው ነገሮች አሉ፣ ግን ደግሞ ይቅር የሚባሉ ጥፋቶች ደግሞ ይቅር የሚባሉ አልፍ ነው። ስለዚህ በይቅርታ ያለ አስተሳሰብ እንደ ሁኔታው ይወሰናል ነው የምትለኝ? ሁሉም ነገር ይቅርታ ይቅርታ ማጥረው ነገር አለ እውነት ነው። ነው ነገር ደሞ ሳስበው ይቅርታ ላይ ኦፍ ኮርስ የሆኑ ሰዎች ብቻ እዛ ድረስ ወይም አጋጣሚዎች ሊያደርሱ ይችላሉ ግን የይቅርታ ኃይሉ ከዛ ሁሉ በላይ ነው ብዬ አስባለሁ። አንዳንዴ ሪሊፍ ታገኛለህ፣ ሰዎችን በቃ ይቅር ስትላቸው ወይም ምናምን ሪሊፍ ታገኛለህ። አንተም ደግሞ ይቅር ስትባል አትሊስት የሆነ ነገር ይቀልልሃል። እና ፓወርፉል ነው ብዬ አስባለሁ፣ በጣም ፓወርፉል ነው። ምን ይባላል መሰለኝ የእኛ ሀገር አባባል አለ፣ እኔ ማልቀበለው ፐርሶናል፣ የወጋ ይረሳ የተወጋ አይረሳም የሚል አባባላለና እኔ ዘፈኑም ላይ እንደዚያ ይላል አይገባኝም። ሰው የሚለው ተበዳ ረሰ ምናምን ይላል ና ምን እኔ አይገባኝም እኔ እንደ ሰው ስናስበው አንተ አንድን ሰው በድለህ ምናምን ወግ ትለህ ከዛ በኋላ አንተ ለእንቅልፍ ማወስድ ገልቷል ከባል ነው ሰውን በድሎ ከእንደገና በሰላም መኖር ይከብዳል። ትንሽ ሙዚቃ ጥሩነቱ ይሄ ነው አየህ፣ ሀሳቦችን በሙዚቃ ደግፈህ ታቀርባለህ። እስቲ ስለ ሬጌ ሙዚቃ ንገረኝ። እንዴት ሬጌ ጀመርክ? አጀማመርህ እና የሬጌ ጉዞ ሙዚቃ ከልጅነቴ ጀምሮ እወዳለሁ። ብዙ ሙዚቃ ከሙዚቃ ጋር የተገናኘ ላይፍ ነው። ከልጅነቴ ጀምሮ ሰፈር ውስጥ ያው ሁሉ ሙዚቀኛ ያልከው ትምህርት ቤት ትናንት እየዘፈንኩ ያለፍኩት። ከዛ ውጪ ግን የሆነ ጊዜ ልክ የጉርምስና ጊዜ ላይ አቁሜ ነበር ለሆነ የተወሰነ ጊዜ፣ ትምህርት ላይ ነበር ማተኩረው። ሙዚቃ እንደዚህ የጀመርኩት መቀሌ ዩኒቨርሲቲ ነው የሄድኩት፣ በነገር ላይ ዩኒቨርሲቲ ተማሪ ነው እና ሬጌ ከባድ ነው። ገብቶሃል። ሬጌ ዘፋኝነት በጣም ከከባድ ሬጌ አድማጥነት ምን ነገር ይመስለኛል። ምክንያት ከባድ ነው። ሬጌ ሚዚክ ብዙ ነገር ያስተላልፋል። ብዙ ነገር እዚ ፊሎሶፊ ገብቶሃል። ሙዚቃ ብቻ አይደለም ሬጌ እዛ ከዛ ፊሎሶፊ ነው። ከዛ ሀሳብ ሀሳቡን ከመደገፍ ልክ ነው እኮ ምናምን ከዛ ብዙ ሬጌ ሙዚቃዎች ደግሞ ተመሳሳይነታቸው ፊሎሶፊያቸው አንድ የሆነ መስመር የያዘ መሆኑ ምናምን ስታይ ላይክ አንተን የፊሎሶፊ ተከታይ ትሆናለህ፣ ተመጣልህ ብለህ ከዛ በኋላ እኔም በቃ አልቻልኩም እንደሚባል ደረጃ በደንብ ተሳብኩ። ወደ ከዛ ከዛ ነው ወደ ሬጌ ሬጌ ሙዚቀኛ ሬጌ ብቻ ሙዚቀኛ ብለህ ሬጌ ነው ወደ ሙዚቃ ያመጣኝ ሙዚቀኛ። ከዛ ሬጌን መርጬ አይደለም ሬጌ ነው ወደ Ram mm -hmm. <laughs> the yeah. Tell me, will be a ያንተ የህይወት ፊሎሶፊ ምንድን ነው? የህይወት መርህ ነው የሚሉት ፊሎሶፊ። የኔ ህይወት መርህ ማን ሌርን ኤቭሪዴ ነው። ማን ሌርን ኤቭሪዴ። ዛሬ ያልኩህ እውነት ያልኩህ ነገር ነገ እውነት አይሆንም ምናምን ነው። ላይክ አንድ እንደዚህ በጣም በየቀኑ ሲትዌሽናል ሆን አለም ውስጥ ኖረ፣ አንድ ብቻ ህይወት ፊሎሶፊ ይከብዳል። ያልገባለ እኔ ሰው ደስ ትማር፣ በየቀኑ መማር ነው ህይወት የመር ነው። ንጨምር ሊቨን ለርን ማለት ነው። ሊቨን ለርን የሚባል ሬጌ ሙዚቃ አለ። ሬጌ ሊቨን ለርን ነው። በጣም ከባድ ነው። እውነት ነው። ማን ናቸው የሬጌ መሪዎች? ማን ማን እያየ ነው ወደ ሬጌ በደንብ ከእኛ ዘመን አሁን ከወጣቶቹ ና ከሃኒ ስትራቴጂ ምናምን ብዙ አሉ። በጣም ብዙ ነው። ብዙ አይነቶች አሉ። ግን እዛ ማሊ በጣም ልጁም ደንን በጣም ደስ ይለኛል። ስቴፍን እዛ አካባቢ ማሊ እኔም ክለብ ስሰራ ብዙ የዛን ፋሚሊ የማሊ ፋሚሊ ስሰራ ብዙ ሰራ ነበር። እዛ አካባቢ ላይ በጣም የትኛው በማ ሙዚቃ ነው እንትን የሚል በጣም የሚወስድ የማ

ያው ብዙ ነገሩን ብለህ እቤት መጀመሪያ ላይ ጊታር የምጫወታው በነገር ላይ ሰው እቤት ብለህ በኮርድ እንዳልኩ የባማል በጣም ተወችሏልብኝ። በቃ የቦባ በኮርድ ነው እቤት ሙዚቃ የሚሰራው። ከዛ ነው ስቱዲዮ ሄደው ሬኮርዲንግ ነው። በደንብ ገብቷል። እና ሌሎች ነገሮች ዜማ፣ ግጥም፣ ምናምን የመጠን ነገሮችን ጨርሼ ነው ሄደው። እቤት በጣም በአሪፍ ስሜት ነው እየሰራ ነው ያለ። ከማርብልም ጋር ከእሱ ጋር ስቴጅም ላይ እንተዋወቃለን። ገብቷል። ከዚህ በፊት ከቺጌማንዶስ ጋር የሰራ ነበር። ሀይሌ ስ ባንድ ነው ከእነሱም ጋር ሰራ ነበር ና እና ማርብል ደግሞ እዛ ሊድ ኪቦርድ Al doamnei, pe da mare și mare să am acționat mare ce a lui Ka muss den Sackat in mich hanna budi, in nicht in die spacka awat datati, ka muss den sackat in mich hanna budi, ba mal kammen kize banana sochi gut dai, leb leb leb tag war zu meiner ori, es so nya sche lawa za da bui, bei an lacki pas man der hand is ra, an tan ba

I'm so በቅርቡ ሄዳችሁ ነበር፣ ወደ ስፔን የኢትዮጵያን ሬጌ አምባሳደር ስትብራችሁ ሰብሰብ ብላችሁ ኢትዮጵያ ውስጥ ሬጌ የምትጫወቱ ሙዚቀኞች በሙሉ ሄዳችሁ ስፔን ላይ ሮቶቶም ሳንስ ፕላሽ የተባለ በጣም ትልቅ የሬጌ መድረክ የሳምንት መድረክ ላይ ሁለት ቀን ፐርፎርም አድርጋችኋል። እስኪ ንገረኝ ስለነበረው ነገር። በጣም አሪፍ ነበር። እኛም በጣም አሪፍ ነው የሰራነው። አሪፍ ነው ነበር። በጣም በጣም ወዶታ ዩ ሰዎች። በጣም አሪፍ አሪፍ ኤክስፔሪንስ። ምን አገኘህ? ከዛ ኤክስፔሪንስ ምን ነበረ ሁኔታው? በጣም አሪፍ ነው። ምን ደግሞ ሌላ ደስ የሚለው ነገር መሰለህ? በቃ ኤክስፖዘር ነው እንጂ ያጣነው ምንም ያን ያህል በሙዚቃ ከኋላ ኋላ ይቀርናለንም እንዳለን እንደ ተደማስነታችን ትንሽ አይደለንም ሙዚቃሊ በቃ ኤክስፖዘሩ ነው ገብቷል። የኛ ሀገር ትንሽ ይሄ የሚያለ ነው አካሄድ ሙዚቃሊ በደንብ ይሄ ጠንከረ ብሎ ሾዎች ቡክ የሚያደረግ ፌስቲቫሎች እና ቡክ የሚያደርግ ሰው ነው፣ ከሙዚቃው በጀርባ ያሉት ስራዎች የሚሰራ ሰው ነው እንጂ። እንዲሁም በጣም የጎደለ ያየሁት ነገር ቢኖር በጣም በቃ ይቻላል። ቀላል ነገር ነው ገብቷል። ኤክስፖዘሩ ነው ኤክስፖዘሩ። በሙዚቃ እንተናነስም። ማርኬቲንጉ ነው የጎዳ ነው የምትለው አጭሩ? አዎ ማርኬቲንጉ ላይ ነው በቃ የኛ ስንፈት ይመስለኛል። በጣም ጥሩ። ስለዚህ ማርኬቲንግ የሚሰሩ ሰዎች በዚህ ላይ ማሰብ አለባቸው እና ይሄ ነገር ሊተኮርበት ይገባል። እንግዲህ መጨረሻ ማስተላልፍ የምትፈልገው መልዕክት ካለ አስተላልፍና እንለያይ። እሺ፣ መጀመሪያ አመሰግናለሁ። ሌላ አዲስ ነገር የለም በተለይ አሁን የስፔኑን ፌስቲቫል አይተን ከመጣም በኋላ በጣም ብዙ ነገር ሁላችንም ያየነው ነገር በጣም ትንንሽ አርቲስቶች ገና የሚጀምሩ አርቲስቶች ቡክ ይደረጋሉ በቃ ይሄዳሉ ያሉ ኤክስፖዘሩ ገና ከዛ ገና ሌጀንድ ሳይሆኑ ገና አልበማቸው ሳይወጣ ገና ምናምን ብዙ ነገር ነገር ኤርሊ ነው ት የሚለው እና የእኛም አርቲስቶች ምን ሁሉ ሁሉም ሁሉም አርቲስት እዛ የሚደርስበት የማይደርስበት ምን መንገድ የለም ና ቢዛፕ ማለት ይፈልጋሉ ሁሉም ወጣት አርቲስቶች ኔክስት ጀኔሬሽን ቲንግ ነው ሶ እና በቃ በቅርቡ በራሴ ያሉ ይመጣለው ሳብስክሪ ነው ነው በጣም እናመሰግናል the one, yeah, exactly. one love one love one yeah. love

ጨርሰናል። ስላደመጣችሁ እናመሰግናለን። ሳስተናግዳችሁ የነበርኩ ዲጄ ፋቱ ነኝ። እንግዲህ የተለያዩ ሬጊ ሙዚቃዎች አድምጠናል። ዮሐናም አስተዋውቀናችኋል። ወደ እናንተ እንግዲህ በዛው ሙዚቃ እንሰናበታለን። ይዝነብለን። መልካም ቅዳሜ እና እሁድ። ዝናብ ዘንቦ ምድር ታልፎ ፈክቶ እንደሚበራ He's the weekend such beleaguered. so me low I little too. My injunct, good times. so <laughs> But the fire yeah. was yeah. yeah. the little two. My